ዛሬ የምስራቅ ጀርመንን ህይወት በቅርበት ውሎና አድሮ ለማስታወስ የሚያስችል አንድ ሆቴል ጀርመን መዲና በርሊን ላይ ማግኘት ይቻላል። በበርሊን ክፍለ ከተማ በፍሪድሪክ ሻይን የሚገኘው የዚህ ሆቴል ስም ኦስቲል ይሰኛል። የሆቴሉ መስራች ዳንኤል ሄልበርግ ልክ እንደ ቀድሞዋ የምስራቅ ጀርመን ጊዜ እንደነበረው ምንጣፍና ሶፋ፣ ሌሎችም ቁሳቁሶችን አድርገው ይህንን ስድሳ ክፍሎችን የያዘ ሆቴል እስኪያቋቁሙና እስኪከፍቱ በጣም ብዙ ጊዜ ነበር የፈጀባቸው። እንዲያም ሆኖ ዛሬ ሆቴሉና የማደሪያ ክፍሎቹ ሁሌም ሙሉ በመሆናቸው የዚህ የንግድ ጽንሰ ሀሳብ መፍለቅና የሆቴሉ መከፈት ትልቅ ጥቅም ነው ያስገኘላቸው። የሆቴሉ ባለቤት ዳንኤል ሄልበርግ እንደሚሉት ሰዎች ወደ ሆቴሉ የሚመጡት በምስራቅ ጀርመን ምን አይነት ህይወት እንደነበር ማየት፣ መቅመስ ብሎም ማስታወስ ስለሚፈልጉ ነው። ባለፉት ጊዜያት በጥቂቱም ቢሆን ኑሮ ረጋ ያለ እንደነበር መገንዘብ ይቻላል። እንደ አሁኑ ጊዜ ሰው ብዙ ነገሮችን ማየትና መስማት የለበትም ነበር ማለት ቀደም ሲል ኮምፒውተር፣ ተንቀሳቃሽ ስልክ አሊያም የፋክስ መላኪያ የሚባል ነገር አልነበረም። ኑሮ ትንሽ ለቀቅ ያለ ነበር። ጊዜው የፍቅር ስለነበርም በጥቂቱም ቢሆን ሰው ያለፈውን ጊዜ ወደ ኋላ መለስ ብሎ ማየትን ይወዳል። የቀድሞውን የምስራቅ ጀርመን ሶሻሊስት መንግስት 25 ዓመታት ህይወት ከቀመሱት ወደ 16 ሚሊዮን ከሚጠጉት ነዋሪዎች መካከል ከ10 እስከ 15 በመቶ የሚሆኑት ማህበረሰቦች አሁንም እንደ ድሮው የምስራቅ ጀርመን ህይወትን መኖር ይሻሉ። ይህን መረጃ ያረጋገጠው የጀርመን የምርምር ተቋም ባደረገው የጥያቄ መዘርዝር ነው። በመዘርዝሩ መመሰረት አብዛኛው ነዋ ነዋሪ ከምስራቅ ጀርመኑ አይነት ኖሮ ይልቅ ዛሬ ተዋህዳ ባለችው ጀርመን በድሎትና በነጻነት መኖርን ይመርጣል። ሲልክ ሩዲገር በኢንተርኔት አማካኝነት ባለው የፖስታ አገልግሎት የቀድሞ የምስራቅ ጀርመን ምርቶችን ለተጠቃሚዎች በማቅረብ ከፍተኛ ገበያን አግኝተዋል። እነዚህ በቀድሞ የምስራቅ ጀርመን ጊዜ የነበሩ የምግብ ምርቶች በአሁኑ ጊዜ የሚመረቱት በጥቂት ፋብሪካዎች ብቻ ውስጥ ነው። ለሽያጭ ከሚቀርቡት ቁሳቁሶች መካከል ደግሞ ልብስ፣ ሙዚቃ፣ ፊልም፣ የቀድሞ የምስራቅ ጀርመን መገበያ ገንዘብ እንዲሁም ሜዳሊያዎች ሁሉ ይገኙበታል። ለምሳሌ መቶ የምስራቅ ጀርመን ማርክ በአሁኑ ጊዜ 25 ዩሮ ይሸጣል። የምስራቅ ጀርመን መንግስት መሪ ሄሪክ ሆኒከር ለታታሪ ሰራተኞች ይሸልሙት የነበረው ሜዳሊያ ወደ 350 ዩሮ ያወጣል። እንደ ሲልከ ሩዲገር ሰዎች ምስራቅ ጀርመን ተነጥላ በቆየችበት ጊዜ የነበረ ነገርን በማግኘት የቀድሞውን ሕይወታቸውን መለስ ብለው ማስታወስ ይፈልጋሉ። የሚፈልጉበት ምክንያት ጥሩ ምርት ስለሆነና ምዕራብ ጀርመን ውስጥ የተወለዱ አብዛኞቹ ሰዎች ምንነቱን ለማወቅ ስለሚፈልጉ ነው። ምንድነው? እስኪ ልሞክረው እያሉም ምርቶቹን ማግኘት መሞከርም ይፈልጋሉ። ከዚያም ጥሩ መሆኑን ይረዳሉ። በቋሚነትም ሊያገኙት ይፈልጋሉ። የምስራቁን ነገር የማግኘት ጉጉት የሚጠፋ የሚሻር አይነት አልሆነም። በርካታ የቀድሞ የምስራቅ ጀርመን ዜጎች በተዋሃደችው በዛሬዋ ጀርመን ውስጥ ሀገር አልባነትና እንግድነት ይሰማቸዋል። በበርሊን ፍራይ ዩኒቨርሲቲ የማህበረሰብና የፖለቲካ ጉዳይ ምሁሩ ክላውስ ሽሮደር ይህንን የምስራቁን የመናፈቅ ነገር በተመለከተ እንደሚሉት በምስራቅ ጀርመን የነበረው ህይወት ቀላልና ያልተወሳሰበ ስለነበር ነው። ከውህደቱ በኋላ በመጣው የነፃ ገበያ ምክንያት በርካታ የምስራቅ ጀርመን ነዋሪዎች ብዙ የደከሙበትና ሲ የሚገነቡት የነበረው ስራ ሁሉ ውድቅ ሆኖባቸዋል። አብዛኞቹ በይፋ ሀገር አልባነት ይሰማቸዋል። በተዋሃደችው ጀርመን አሁንም ባዕድ እንደሆኑ ነው የሚሰማቸው። ለዚህም ነው አብዛኞቹ ከቀድሞ የሆነ ነገር ፈልገው እዚያ ላይ መጣበቅን የሚሹት። ይህ ደግሞ ምንም አይነት አደጋ የለውም። አደጋ ሊሆን የሚችለው ነፃነትና ዴሞክራሲን በማመዛዘን ለወቅታዊው የፖለቲካ ሁኔታ ግዴለሽ ሲኮን ነው። እዚያ ላይ መጠንቀቅ ይኖርብናል። በዴሞክራቲክ ሪፐብሊክ ጀርመን ማለትም ጂዲአር ከተመረቱት ተሽከርካሪዎች መካከል አብዛኞቹ ከተጣሉ በኋላ በአሁኑ ወቅት በዚያን ጊዜ የነበሩት ተሽከርካሪዎች ዳግም ብቅ እያሉ ነው። አፍሪካ ውስጥ በሚደረጉ የመኪና እሽቅ ድምድሞች ላይ የምስራቅ ጀርመን መኪኖች ለመወዳደሪያ አቅርበውም ታይተዋል። ያኔ ምስራቅ ጀርመን ውስጥ አንድ መኪና መግዛት የሚፈልግ ሰው አስር ዓመት መጠበቅ እንደነበረበት ይታወሳል። እነዚህ መኪኖች አሁን ለሰርግ ወይም ለመዝናኛ በኪራይ ይቀርባሉ። ሰዎች እነዚህን መኪኖች ተከራይተው ሲጠቀሙባቸው፣ ታዲያ በምስራቅ ጀርመን የነበረውን የመተባበርና የአብሮነት ጊዜ ያስታውሳሉ።